በአባይ ጀረት ላይ እየተገነባ ባለው የኃይል ማመንጫ ግድብ በተለያዩ የቴክኒክ ዘርፎች የተሳተፉ የውጪ አጥኝ ድርጅቶች ያልተስማሙበት ችግር ተቋጭቶ የሶስትዮሹ ውል በዚህ ጉዳይ ላይ ቀጥሏል። ለሶስትዮሽ የተፋሰሱ ተጠቃሚ አጎራባጅ ሀገሮች ኢትዮጵያን ጨምሮ ሱዳንና ግብፅ በቴክኒኩ ረገድ የተስማሙበት የውል የድርድር ሰነድ ሆኗል። ይህንንም በዝርዝር ያስረዱት በጋዜጣ የመግለጫቸው ወቅት በውሃ መስኖ እና ኤሌክትሪክ ሚኒስቴር ሚኒስትር አቶ ሞቱማ መቃሳ ናቸው። እንግዲህ ይሄ ጉዳይ አንደኛ ነገር ጥናቱ ከተጠናቀቀ ብቻ ወይም መጨረሻ ላይ ብቻ ዶክመንቱ የሚመጣበት ሁኔታ አይደለም። እነኚህ ቲኤንሲስ ትሪፓርታይት ናሽናል ኮሚቴው ይሄንን ስራ ይከታተለዋል። ካሁን በፊትም ወደ ኮንትራት እንዲገባም ዶክመንቶችንም ሲያይ የነበረው ይሄው ኮሚቴ ነው። ይሄ ኮሚቴ በሶስቱ ሀገራት ውስጥ ተዋቀረ እና በጋራ የሚሰራበት ሁኔታ ነው ያለው። ስለዚህ ይሄ ጥናት ስጠና ዳታ ማቅረብ አስፈላጊ ነው፣ ትክክል ነው። ሶስቱም ሀገሮች ዳታዎች፣ አስፈላጊውን ዳታ፣ አማካሪ ድርጅቱ የሚጠይቀውን ዳታ ማቅረብ አለባቸው። ይሄ ሲደረግ ግን ዳታዎቹ አሁን ጥናቱ ከተጀመረ በኋላ ኢንሰንሽብ ሪፖርት አለ፣ የጥናት አካሄድ አለ እዚያ ላይ ቬሪፋይ ይደረጋል። ከሶስቱም ሀገራት የተወጣጣ ስለሆነ በእኛ በኩል የተሰጠው ዳታ ወይም የቀረበው ዳታ በግብጽ፣ በሱዳን የቀረበው ዳታ የአገሪቷን ሁኔታ የሚገልጽ ነው ወይ የሚል እየታየ እየተረጋገጠ የሚሄድበት ሁኔታ ነው ያለው። ስለዚህ እዛ ጋር ያለው ስጋት የለም። አብረን ነው የሚሰራው። ዶክመንቱን ብቻ አጥንተው አስረክቦ የሚሄድ አይደለም። በየደረጃው የሚታይ ስለሆነ በዛ በኩል የሚታይ ይሆናል ነው በግብፅ በኩል በግብርና የዘርፍ ላይ ተጽዕኖ ያመጣብኛል ብላ እንደነበረ ሲታወስ፣ ይህ ጉዳይ በኢትዮጵያ በኩል እንዴት ነው የታየው ለሚለው በግብፅ በኩል ሲቀርቡ የነበረው የዚህ የእርሻ ሁኔታ ታች ወርዶ የማጥናት እንግዲህ አንድ ጥናት ስጠና የራሱ ወሰን አለው። ከዛ ወሰን በላይ ግብጽን ቢጠይቅ ኢትዮጵያን ቢጠይቅ ወይም ሱዳን ቢጠይቅ ተቀባይነት የለውም። ይሄ እንደተባለው ለተወሰነ ጊዜ ሲያከራክር የነበረ ነው። በኋላ ላይ ግን ተስማምቶ ወደዚህ ኮንትራት መተናል የሚታየው ደግሞ ወደፊት በጥናቱ ወሰን ውስጥ መታየት የሚገባቸው ነገሮች እንዲታዩ ይደረጋሉ። ከጥናቱ ወሰን ውጭ የሆኑት ደግሞ ሌላ ጊዜ ወይም በሌላ አማራጭ የሚታይበት ሁኔታ ይፈጠራል ማለት ነው። ይህ የአባይ ኃይል ማመንጫ ግድብ ምን ያህል ተጠናቋል? መቼስ ስራውን ይጀምራል ለሚለው ሚኒስትሩ ያሰሙት ግንባታው ያው እየተካሄደ ነው። አሁን በዚህ ባለፈው 2008 በጀት ዓመት መጨረሻ ላይ ወደ 51.9 በመቶ የተጠናቀቀበት ሁኔታ ነው ያለው። ይሄንን ስራ ወደፊት በፈጠነ ሁኔታ ይቀጥላል። እንግዲህ አስፈላጊነቱን በተመለከተ እኛ እንደ ኢትዮጵያ መንግስት፣ እንደ ኢትዮጵያ ሀገር፣ እንደ ኢትዮጵያ ሕዝብ ከሁሉም ጎረቤቶች ጋር ወይም በዚህ ተፋሰሱ ውስጥ ካሉት ሀገሮች ጋር ተስማምተን ተግባብተን የጋራ ተጠቃሚነትን መሰረት ባደረገ መልኩ መስራት ነው የምንፈልገው። ይሄ ጥናት እኛ እንደ ኢትዮጵያ ይሄ የምንገነባው ግድብ ማንንም ለመጉዳት እንዳልሆነ ለሀገራችን ልማት ጠቃሚነቱ የጎላ ከመሆኑ አኳያ የታለመና የተሰራ ያለ ግንባታ ነው። ስለዚህ እኛ ይሄን ስምምነት መፍጠር ደግሞ መተማመን ደግሞ አስፈላጊ ነው። ከጎረቤት ሀገሮቻችን ጋር በልማት ተሳስረን ተማምነን መስራቱ በጣም አስፈላጊ ነው ለሁሉም ለዚህ ለህዳሴ ግድብ ግንባታ ብቻ አይደለም፣ በሁሉም ዘርፍ በዚህ አይነት ሁኔታ ተስማምቶ ተማምኖ መስራቱ አስፈላጊ መሆኑን በዚህ አግባብ ነው ጠቀሜታ፣ ሌሎችም ሁሉም በዚህ ተፋሰሱት ያሉ ሀገሮች ወደዚህ ይመጣሉ እየመጡም ነው ብዬ ነው የማየው። ስለዚህ አስፈላጊነቱ በጣም ለሀገራችን ልማት፣ ለጎረቤታችን ልማት በጋራ ለመስራት በመተማመን መስራት ላይ ትልቅ ጠቀሜታ እንዳለው ነው የሚታመነው። ከዚህ አኳያ ይሄ ስራ መስራት ደግሞ በዚህ በእኛ ሀገርም በጎረቤት ሀገሮቻችን ጋር የመሰረት ልማት ትስስር ማለት ሰላምን መፍጠር ማለት ነው። ጌታቸው ተድላ ይልደ ጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ